ስፖርት። ጤና ይስጥልኝ አድማጮች፣ ሳምንታዊ የስፖርት ዘገባችንን ይዘን ቀርበናል። የኢትዮጵያና የሩዋንዳ ብሔራዊ የእግር ኳስ ቡድኖች መቀሌ ከተማ ውስጥ ግጥሚያቸውን ሲያከናውኑ የተመልካቹ ስሜት ምን ይመስል ነበር? በስፍራው ከነበረ ወኪላችን ጋር የተደረገ ቃለ መጠይቅን ቀዳሚ እናደርጋለን። የእንግሊዝ ፕሪምየር ሊግን ሊቨርፑል በቀዳሚነት እየመራ ነው። በጀርመን ቡንደስሊጋ ባየር ሙንሽን እና ቦሩሲያ ዶርትሙንድ ዘንድሮ መሪነቱን ለላይፕሲሽ አስረክበው እየተከተሉ ነው። የኢትዮጵያ አትሌቶች የፊታችን የሳምንት ፍጻሜ ላይ ለሚከናወኑ ዓለም አቀፍ የሩጫ ውድድሮች ዝግጅቶቻቸውን አጠናቋል። ዝግጅቶቻቸውን በተመለከተ አነጋግረናቸዋል። አብራችን ቆዩም። ለጎርጎርዮስ አቆጣጠር ለ2020 የቻን አፍሪካ ዋንጫ እግር ኳስ የመጀመሪያ ማጣሪያ ጨዋታው ትናንት ትግራይ ስታዲየም ውስጥ ሩዋንዳን የገጠመው የኢትዮጵያ ብሔራዊ ቡድን አንድ ለዜሮ ተሸንፏል። ጨዋታውን 20 ሺህ ገደማ ተመልካች መቀለ በሚገኘው ትግራይ ስታዲየም ተገኝቶ በመከታተል የኢትዮጵያ ብሔራዊ ቡድንን ሲያበረታታ ነበር። የመቀሌው ወኪላችን ሚሊዮን ኃይለስላሴ የትናንቱን ጨዋታ ስታዲየም ተገኝቶ ተከታትሏል። የደጋፊዎች ስሜትና የስታዲየሙ ድባብ ምን ይመስል እንደነበር በመግለጥ ይጀምራል። ጨዋታው ያው በርከት ያለ ሕዝብ ስቴዲየም ተገኝቶ ተከታትሎታል ነው ምናልባት ከውጤቱ በተጨማሪ የስቴዲየሙ ድባብን ያው ደማቅ እንደነበረ መግለጽ ይቻላል። ከሀያ እስከ ሀያ አምስት ሺህ የሚገመት ሕዝብ ስቴዲየም ውስጥ ገብቶ ጨዋታውን ተከታትሎታል። ምናልባት እንደሚታወቀው የኢትዮጵያ ብሔራዊ ቡድን በትግራይ ወይ ደግሞ በመቀሌ ጨዋታ ሲያደርግ ይህ በታሪክ ለመጀመሪያ ጊዜ ነው ብሎ መጥቀስ ይቻላል። ስለዚህ ጨዋታው ከሀያ እስከ ሀያ አምስት ሺህ ስቴዲየሙ ውስጥ ተከታትሎታል። መግቢያ ዋጋ ከሀያ አምስት እስከ አንድ መቶ ሀምሳ ብር ነበረ። ስለዚህ ህዝቡም ከሀያ አምስት እስከ መቶ ሀምሳ ብር ከፍሎ ስቴዲየሙ ገብቶ ነው የተከታተለው። በደጋፊ በኩል ያው ደማቅ ድጋፍ ሲደረግ ነበረ። ባንዴራ ይዞ የኢትዮጵያ ባንዴራ ይዞ ወደ ስቴዲየሙ ገብቶ የተለያዩ ህብረ ዜማዎች እየዘፈነ ያው ስቴዲየሙን አድልቆት ነበረ ማለት ይቻላል። ምናልባት እንደ ክለብ ጨዋታዎች ስቴዲየሙ ሙሉ በሙሉ ሞልቷል ብሎ መጥቀስ ባይቻልም፣ ግን ደግሞ ያው ጥሩ የሚባል ድጋፍ እንደነበረ ግን ያው ባይኔ ተመልክቻለሁ። በድጋፍ ወቅት ሲባሉ የነበሩ ነገሮችን እንደው ትጠቃቅስልናለህ? በዜማሚውን በመሳሰለው ሲነገር የነበረው። አዎ ምናልባት የተለመዱት የሚባሉ የድጋፍ ሁኔታዎች ነበሩ። ምናልባት ዋሊያዎቹ ተብለው ይታወቃሉ፣ ያው የኢትዮጵያ ብሔራዊ ቡድን እንዳቀጽል ግን ስለዚህ ዋሊያዎቹን የሚያወድሱ አይነት ዜማዎች ነበረ ሲገለጹ የነበሩት በተደጋጋሚ ከሕዝቡ ያው ሀገራዊ መዝሙሩም ጨዋታው ሲጀመር ሕዝቡ አንድ ላይ ዘምሮታል። ምናልባት ሰሞኑን የነበሩ የሚናገሩ ከፖለቲካ አያይዞ ድጋፍ ይቀንሳል የሚል ስጋቶች ነበሩ፣ በአንዳንዶቹ በኩል ግን በፍታ ደሞክ የታየ ነገር ትምህርት አይደለም። ከጨዋታው በፊት ያሉ ቀናትም ብናየው አስር ቀን የሚሆን ኢትዮጵያ ብሔራዊ ቡድን በመቀለ ነበረ ትሬኒንግ ሲሰራ የነበረው ያው ለምን ቡድን ሲያደርግ የነበረው ስለዚህ በስልጠና ወይም ደግሞ ሲዘጋጁም ደጋፊ ወደ ስቴዲየም እየሄደ ከጨዋታው በፊትም እያበረታታ እንደነበረም እንመለከት ነበረ። ስለዚህ ትናንት የታየውም እሱን ነው። ከጨዋታዎች በስማቸው እየተጠሩ ይወደሱ ይመጎሱ ነበረ። በአጠቃላይ ሲታይ መልካም ድባብ ነበረ ብሎ መግለጽ ይቻላል። የኢትዮጵያ ብሔራዊ ቡድን ባት ውጤት መጨረሻ ላይ መልካም ባይሆንም እንግዲህ እንደተከታተልከው ብዙዎችም እንደተከታተሉት በጨዋታ የኢትዮጵያ ብሔራዊ ቡድን የተሻለ ነበር ማለት ይቻላል። ያው ውጤት አልቀናውም። በመሸነፉ አንድ ለዜሮ በመሸነፉ የተመልካች ስሜ ስሜት ምን ይመስል ነበር? ሲደግፍ የቆየው ተመልካች መጨረሻ ላይ ስሜቱ እንዴት ነበር? አዎ ልክ ነህ። ማን ምናልባት ያልተጠበቀ የሚባል ሽንፈት ነው። ጥሩ እንቅስቃሴ ሲያደርግ ነበረ ብሔራዊ ቤት ከመጀመሪያ ጀምረው፣ በተለይ የመጀመሪያ አስራ አምስት ደቂቃ በጣም ጥሩ ሲንቀሳቀስ ነበረ። መጨረሻ ደቂቃዎች የመጨረሻ አስራ አምስት ደቂቃ በጣም ጥሩ የሚባል እንቅስቃሴ ሲያደርግ ነበረ። በርካታ የጎል እድሎችን ፈጥሯል። በና ደስታ ደግሞ ያሬድ ባዬ እንቅስቃሴ እና ሌሎች የተጫዋቾች ጥሩ ጥሩ የሚባሉ የጎል ሙከራዎች አድርገው ነበረ፣ ግን ደግሞ በተሳኛ ደቂቃ በተቆጠረ የሩዋንዳ ግብ ያሰኝቶ ሊወጣ ችለዋል። ምናልባት ውጤቱ ጨዋታውን ይገልጸዋል ብሎ መጥቀስ እጅግ በጣም አስቸጋሪ ይሆናል። ደጋፊውም እንዲሁ ጨዋታው ጥሩ እንደሆነ ነበረ ሲገልጽ የነበረ ግን ደግሞ ውጤቱ መልካም ባለመሆኑ ትንሽ ጥሩ ስሜት ፈጥሯል ብለው መግለጽ አይቻልም። ግን ደግሞ ያው ምርጡን ጨዋታ እንደሚጠብቁ አንዳንድ ደጋፊዎች ይናገራሉ። በእርግጥ እንግዲህ ጨዋታው ከተጠናቀቀ በኋላም ሆነ ጨዋታው ከመጀመሩ በፊት አጠቃላይ የጸጥታው ሁኔታ፣ የሰው ስሜት ምን ይመስል ነበር? አዎ የሰው ስሜት ምናልባት ልዩ ስሜት ነበረው። የኢትዮጵያ ብሔራዊ ቡድን እንደነገርኩ ለመጀመሪያ ጊዜ ነው በመቀለ ሲጫወት። በአጠቃላይ ሰው ማሊያውን ለብሶ በቀለም ተውቦ ምናምን ስቴዲየም ገብቶ ለማበረታታት ሞክረዋል። በፀጥታ በኩል ያሉት ነገሮች ብንመለከት ግን እንደተለመደው ብዙ ጊዜ ጨዋታዎች ሲኖሩ የፕሪሚር ሊግ ጨዋታዎች ሲሆን ሌሎች ጨዋታዎች ሲኖሩ ጠንከር ያለ ፍተሻም የፀጥታ ስራዎች ይሰራሉ። በተለ ያሉ ፖሊሶች ተገኝተው ክትትሉን ያደርጋሉ። ስለዚህ እንደተለመደው የሚባለ አይነት የፀጥታ ማስከበር ስራዎች ነበር ሲሰራ የነበረው። ብዙ ነገሩ ብንመለከተው ጨዋታው በጣም ሰላማዊ በሆነ መልኩ ነው ስተናቀቀው ብለን ማስቀመጥ እንችላለን። ማለት ጥሩ እንግዲህ ሚሊዮን አድማጮች፣ የመቀሌ ወኪላችን ሚሊዮን ኃይለስላሴ በትናንቱ የ የኢትዮጵያና የሩዋንዳ ብሔራዊ የእግር ኳስ ቡድኖች መቀለ ከተማ ውስጥ ያደረጉትን ጨዋታ በቦታው ተገኝቶ ተከታትሎ የታዘበውን ነበር ያካፍልን። ሚሊዮን ለሰጠን ማብራሪያ በዲ ደብልዩ ስፖርት ስም ከልብ አመሰግናለሁ። እግዜር ስትልኝ፣ አመሰግናለሁ። 17ኛው የአይኤኤፍ የዓለም አትሌቲክስ ሻምፒዮና ላይ የሚሳተፈው የኢትዮጵያ አትሌቲክስ ብሔራዊ ቡድን ቅዳሜ በሂልተን ሆቴል ያሸኛኘት ስነ ስርዓት ተደርጎለታል። ካታር በምታስተናግደው ውድድር ላይ የኢትዮጵያ ብሔራዊ ቡድን በ19 ሴትና በ17 ወንድ አትሌቶች የሚወከል ይሆናል። ከመስከረም 16 እስከ 25 በሚቆየው የዓለም ሻምፒዮና ላይ ኢትዮጵያ በሰባት የስፖርት አይነቶች በሁለቱም ጾታ ትወዳድራለች። ብሔራዊ ቡድኑ ነገ ወደ ዶሃ ይጓዛል። አትሌቲክስ ፌዴሬሽን ተቀዳሚ ምክትል ፕሬዚዳንት ኮማንደር አትሌት ደራርቱ ቱሉ ቡድኑ አስፈላጊውን ዝግጅት ማድረጉን ገልጣ ውጤት የሚሰምረው በጋራ አንድነትን በማጠናከር ሲቻል መሆኑን ተናግራለች። አገርን ወክለ ነው የምትሄደው፣ ህዝብን ወክለ ነው የምትሄደው እና የአገርን መለያ የአገር ባንድራ ከፍ ለማድረግ ነው የምትሄደው። ሁሉ ጊዜም ዛሬ ብቻ ሳይሆን፣ ከዛሬ በበለጠ ወደፊት፣ ያንን ነው የምንጠብቀው እና አንድነቱ ስኖር፣ ህብረቱ ስኖር፣ መተሳሰቡ ስኖር፣ መነጋገሩ ስኖር፣ አብሮነቱ ስኖር ነው እና ውጤት የሚሰምረው። እግዚአብሔር ያንን ነው የሚሞላው እና ወደፊት ግን ያው የሁላችንም ስራ ከሌለ በተሻለ ከውጤቱ በተሻለ የአንድ የአብሮነት መንፈስ እንዲመጣ እንጸልያለንም እንሰራለንም አብረን ደግሞ ከስፖርቱ የስፖርቱ ቤተሰብም ስለምመለከተን፣ ስፖርት የህዝብ ነው። እነዚህ ልጆችም ደግሞ የህዝብ ነው። ተቋሙም የህዝብ ነው። ተባብረን የሚሆነውን ነገር እናደርጋለን። በዶሃ የዓለም አትሌቲክስ ሻምፒዮና ተሳታፊ ከሆኑ አትሌቶች መካከል በአምስት ሺ ሜትር የሚሳተፈው ጥላውን ኃይሌ በቀለ በበኩሉ በውድድሩ የተቻለውን ለማድረግ እንደሚጥር ለዶቼቬሌ ተናግሯል። ማንኛውም አትሌት የሚለው ነገር ለማሸነፍ ነው። እኔም ገባው። ምክንያቱም የሰራው ስለፋ የነበረው ነገርም ለማሸነፍ ነው። ግን ዋናው ነገር ደግሞ ቁምጣ አድርጎ የገባው አትሌት ሁሉ ለማሸነፍ እስከሆነ ድረስ በጣም እጅግ በተመስጦ ነው ያን ነገር ከእግዚአብሔር ጋር መከታተል ያለብንም የተሻለ ነገር ለማምጣትም ስለለብ ሆና በምንም ተዘጋጅተናል። እኔ እግዚአብሔር እርዳን ብቻ ነው መለው። የዓለም አትሌቲክስ ሻምፒዮና የፊታችን ዓርብ የሚጀምር ሲሆን፣ ቅዳሜና እሁድ ደግሞ የበርሊን ማራቶን ይከተሏል። ከዚሁ ከአትሌቲክሱ ዜና ሳንወጣ በትናንትናው ዕለት ሬቻ የሰላም ሩጫ በሚል ርዕስ በአዲስ አበባ ከተማ ውስጥ ተከናውኗል። የኢትዮጵያ አትሌቲክስ ፌዴሬሽን በማህበራዊ ድረገጹ እንደዘገበው ወንዶች ምድብ አንደኛ በሪዮ አረጋዊ ከሱር ኮንስትራክሽን አትሌቲክስ ክለብ፣ ሁለተኛ ኃይለማርያም ኪሮዝ ከትግራይ ክልል፣ ሶስተኛ ደጀኔ ደበላ ከኦሮሚያ ውሃ ስራዎች ተከታትለው በመግባት ውድድራቸውን አጠናቋል። እንግሊዝ ፕሪምየር ሊግ ትናንት ቸልሲን 2 ለ1 ያሸነፈው ሊቨርፑል የደረጃ ሰንጠረዡን እየመራ ይገኛል። የሊቨርፑል የትናንቱን ጨምሮ በዘንድሮ የውድድር ዘመን አንድም ጊዜ አልተሸነፈም። እስካሁን ያደረጋቸውን አምስት ውድድሮች በአጠቃላይ ማሸነፍ ችሏል። የባለፈው የውድድር ዘመን ላይ ዋንጫውን የወሰደው ማንቸስተር ሲቲ ደግሞ አስደንጋጭ በሚባል መልኩ ዋትፎርድ ሲቲን ስምንት ለዜሮ አንኮታኩቷል። ሆኖም እስካሁን አንድ ጨዋታ ተሸንፎ በአንዱ አቻ በመውጣቱ ከሊቨርፑል በአምስት ነጥብ ዝቅ ብሎ በ13 ነጥብ ይከተላል። ላይስተር ሲቲ 11 ነጥብ ይዞ ሶስተኛ ደረጃ ላይ ይገኛል። በጀርመን ቡንደስሊጋ ቦሩሲያ ዶርትሙንድ ትናንት ከአይንትራክት ፍራንክፉርት ጋር ሁለት እኩል ተለያይቷል። በዚህም መሠረት ከመሪው ላይፕሲሽ በሶስት ነጥብ ተበልጦ በ11 ነጥቡ ሦስተኛ ደረጃ ላይ ይገኛል። ላይፕሲሽ ትናንት ቬርደር ብሬመንን 3 ለ0 ድል አድርጎ በአምስት ጨዋታዎች ነጥቡን 13 ማድረስ ችሏል። ቅዳሜ ዕለት ኮሎኝን 4 ለ0 ያሸነፈው ባየር ሚንሽን 11 ነጥብ ይዞ በደረጃ ሰንጠረዡ ሁለተኛ ላይ ይገኛል። በፎርሙላ 1 የመኪና አሽቅድምድም ጀርመናዊው ሰባስቲያን ፌትል ትናንት ድል ቀንቶታል። ሌላኛው የፌራሪ አሽከርካሪ ቻርልስ ሌቸርችን አስከትሎ አንደኛ መውጣት ችሏል። የሬድ ቡሉ ማክስ ፈርሽታፓን ሶስተኛ ሲወጣ በተደጋጋሚ ድል ሲንበሸበሸ ቆየው የመርሴዲሱ አሽከርካሪ ሌዊስ ሃሚልተን ግን የአራተኛ ደረጃን አግኝቶ አጠናቋል። ኢራን ከጁዶ ፌዴሬሽን መታገዷ በሳምንቱ መጨረሻ ላይ ተነግሯል። ኢራን ከጁዶ ፌዴሬሽን የታገደችው ሳይድ ሞላይ የተባለው ተፋላሚዋ ከእስራኤል ተፎካካሪው ጋር በፍጻሜው ላለመገናኘት በሚል ግማሽ ፍጻሜ ላይ ሆን ብሎ ነጥብ እንዲጥል ተነግሮታል በሚል ነው። ዓለም አቀፉ የጁዶ ፌዴሬሽን የኢራን ቡድን መሰል የዲሲፕሊን ጥሰቶችን በተደጋጋሚ ፈጽሟል ሲል ከሷል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።